የአሜሪካ ድምፅ ራዲዮ ጣቢያ ነው። በዓለም ጤና ድርጅት ዋና ዲሬክተር ዶክተር ቴዎድሮስ አድሃኖም ላይ የሥነ ምግባር ምርመራ እንዲደረግ ስትል ኢትዮጵያ በደብዳቤ ጠየቀች። የዓለም ጤና ድርጅት ወደ ትግራይ ክልል መድኃኒቶችን እንዳያስገባ በኢትዮጵያ መንግስት ተከልክሏል ሲሉ ዶክተር ቴዎድሮስ አድሃኖም ሰሞኑን የኢትዮጵያን መንግስት መውቀሳቸውን ተከትሎ ነው ክሱ የቀረበው። ዝርዝሩን በዕለቱ አቢር እስ ይዘናል። እነሱ በሚተኩሱት መሳሪያ በጣም ብዙ ንጹሐን ስለሞቱ ህይወታቸውን ለማትረፍ ሲሉ ወደ ጫካና ወደ የተራራው ሂዶ እዛ አካባቢ ነው ያሉት። ከተማ ላይ ህዝብ የለም። የአባላ ከተማ ከንቲባ አቶ ጣሂር ሐሰን ናቸው የሰማችኋቸው በአፋር ክልል ሰሜናዊ ዞን ክልሉን ከትግራይ ክልል ጋር በምታዋስ ነው ከተማቸው ላይ በየቀኑ እየተሰነዘረ ነው ያሉትን ጥቃት አስመልክቶ ከተናገሩበት የተወሰደ ነው። የዚህም ዝርዝር ደርሶናል በዜና መጽሔት ክፍለ ጊዜ ይቀርባል። አርብ ጥር 6 2014 ዓ.ም ጤና አስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። ሌሎች በርከታ ያሉ በወቅታዊ ጉዳዮች ላይ ያተኮሩ ቅንብሮችና ዘገባዎችም ይዘናል። ከዕለቱ ዜና አቅራቢ ደረጀ ደስታ ከቴክኒክ አቀናባሪው አብር ብርሃን ኃይሉ ከማኅበራዊ መገናኛ ገጾቻችን አሰናጇ አበባየው ገበያው፣ ከዕለቱ ዋና አዘጋጅ ጽዮን ግርማና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ ደረጀ ደስታ ነኝ። የምሽቱን የዓለም ዜናዎች አሰማችኋለሁ። የዓለም ምግብ ድርጅት WFP እየተባባሰ ባለው ውጊያ ሳቢያ በሰሜን ኢትዮጵያ የሚካሄደው የነፍስ አድን ምግብ እርዳታና የነዳጅ አቅርቦት ሊቆም ነው ሲል ዛሬ ባወጣው መግለጫ አስጠንቅቋል። የኢትዮጵያ መንግሥት ኮሚኒኬሽንስ በበኩሉ ትናንት ባወጣው መግለጫ ለትግራይ ክልል የዕለት ደራሽ እርዳታ ያለምንም መስተጓጎል እንዲቀርብ ለማስቻል በየጊዜው ከአጋር አካላት ጋር ምክክር በማድረግ እየሰራ ይገኛል ብለዋል። ኤደን ገረመው ዝርዝሩን ይዛለች። በሰሜን ኢትዮጵያ በግጭቱ መባባስ የዓለም ምግብ ድርጅት ተሽከርካሪዎች ካለፈው ታህሳስ ወር አጋማሽ ጀምሮ መቀሌ መድረስ ያልቻሉ መሆኑን ድርጅቱ በመግለጫው አመላክቷል። በትግራይ የተመጣጠነ ምግብ እጥረት ላለባቸው ህጻናትና ሴቶች የሚታደለው የእህል ክምችት እየተመናመነ መምጣቱን የገለጸው የዓለም ምግብ ድርጅት የመጨረሻውን እህል፣ ጥራጥሬና ዘይት በሚቀጥለው ሳምንት አድሎ እንደሚጨርስ አስታውቋል። ኢትዮጵያ የመንግስት ኮሚኒኬሽን አገልግሎት ትላንት ባወጣው መግለጫ የኢትዮጵያ መንግስት ለትግራይ ክልል ህዝብ የዕለት ደራሽ እርዳታ ያለምንም መስተጓገል እንዲቀርብ ለማስቻል በየጊዜው ከአጋር አካላት ጋር ምክክር በማድረግ እየሰራ ይገኛል ብሏል። መግለጫው በመቀጠልም ምንም እንኳን ቀደም ብለው እርዳታ ጭነው ወደ ትግራይ ክልል ገብተው ያልተመለሱ አንድ ሺ አስር ከባድ ተሽከርካሪዎች በክልሉ መኖራቸውን እያወቀ በአለም ምግብ ፕሮግራም ባለቤትነት ስር ያሉ 118 ከባድ ተሽከርካሪዎች በሙሉ አቅማቸው የእርዳታ ማጓጓዝ ስራ እንዲሰሩ ፈቅዷል። እርዳታውንም ለሚያጓጉዙ ሹፌሮችም ሙሉ የደህንነት ዋስትና እንዲያገኙ አድርጓል ብሏል። የአለም የምግብ ድርጅት የምስራቅ አፍሪካ ዳይሬክተር ዶክተር ሚካኤል ደንፎርድ አሁን የትኞቹን ከረሃብ ለማዳን የትኞቹን ማስራብ እንዳለብን መምረጥ ይኖርብናል ማለት ነው ብለዋል። የኢትዮጵያ መንግስት ኮሚኒኬሽን በመግለጫው አሁንም ለአንድ ወገን ባጋደለው አቋማቸው በመጽናት የሽብር ቡድኑ ወደ ትግራይ የሰብአዊ እርዳታ እንዳይገባ እንቅፋት መሆኑን በግልጽ አለማንሳታቸው በተዛባ አመለካከታቸው መጽናታቸውንና ውገናቸው ለህዝብ ጥቅም ሳይሆን ለፖለቲካ አጀንዳ መሆኑን ያመላክታል ሲል ወቀሳውን አሰምቷል። የዓለም ምግብ ድርጅት በበኩሉ ሁሉም ወገኖች ሚኒስትሮች ግጭቱን አቁመው የእርዳታ አቅርቦት መስመር ክፍት እንዲያደርጉ በዛሬው መግለጫው ጠይቋል። የምግብ ድርጅቱ በትግራይ 2.1 ሚሊየን በአማራ 650ሺህ እንዲሁም በአፋር 534 ሺህ ሰዎች ዘንድ የምግብ እርዳታ ለማድረስ ያቀደ መሆኑን አስታውቋል። ይሁን እንጂ ከሚቀጥለው ወር ጀምሮ በገንዘብ እጥረት ሳቢያ በሁሉም የሰሜን ኢትዮጵያ አካባቢዎች የምግብ እርዳታ ሊኖረው እንደማይችልም አስታውቋል። በመሆኑም የ337 ሚሊዮን ዶላር የገንዘብ እርዳታ የጠየቀ ሲሆን በሶማሊያ ድርቅ ለተጎዱ ደግሞ 170 ሚሊዮን ዶላር ጠይቋል። በሱዳን ትናንት ሐሙስ ቀጥሎ የዋለውን የተቃውሞ ሰልፍ ለመበተን የሱዳን ጸጥታ ኃይሎች ተቀጣጣይ መሳሪያዎችንና የአስልቃ አስለቃሽ ጋዝ መጠቀማቸውን የዲሞክራሲ ደጋፊ ተቃዋሚዎች አስታወቁ። በካርቱም እና በምዕራብ የሱዳን ክፍለ ግዛት በምትገኘው ዳርፉር በተደረገው የተቃውሞ ሰልፎች ስድስት ሰዎች መቁሰላቸው ተገልጿል። ወታደራዊ መፈንቅለ መንግስት ከተካሄደ እስካሁን 63 ሰዎች መገደላቸውና በመቶዎች የሚቆጠሩ መቁሰላቸውን የህክምና ቡድን አባላት አስታውቀዋል። ተቃዋሚዎቹ የሱዳን ወታደራዊ መሪዎች ከስልጣን ተወግደው በሲቪል መንግስት የሚመራ የሽግግር መንግስት እንዲቋቋም የሚጠይቁ መሆኑን ተመልክተዋል። የተባበሩት መንግስታት ካለፈው ሰኞ ጀምሮ በሁሉም የፖለቲካ ድርጅቶች መካከል ንግግር እንዲኖር ጥረት እያደረገ መሆኑን አስታውቀዋል። መንግስት አልባ በመሰለችው ሱዳን የውጭ እርዳታ መቋረጡም ተነግሯል። ሱዳን በአስር ሺዎች የሚቆጠሩ ሰዎች ተቃውሟቸውን በየዕለቱ የሚያካሂዱባት አገር ስትመስል በተቃዋሚዎቹ ላይ የሚደርሰው ጥቃትም በዚያው መጠን መቀጠሉ ይስተዋላል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ፕሬዚደንት ባይደን ከአንድ መቶ እና ከዚያ በላይ ሰራተኞች ያሏቸው የንግድ ድርጅቶች ሰራተኞቻቸውን የኮቪድ-19 ክትባት መውሰዳቸውን ማረጋገጥ ይኖርባቸዋል በሚል ያወጡትን ትዕዛዝ ትናንት ሐሙስ በሰጠው ውሳኔ ውድቅ አደረገው። በሌላም በኩል ጠቅላይ ፍርድ ቤቱ የፌዴራል መንግስቱን ድጎማ በሚወስዱ የጤና ተቋማት የሚሰሩ ሰራተኞች ክትባቱን መውሰድ ግዴታ ያለባቸው መሆኑን በማጽደቅ ወስነዋል። ፕሬዚደንት ባይደን የጠቅላይ ፍርድ ቤቱን ውሳኔ አስመልክቶ ትናንት በሰጡት መግለጫ ጠቅላይ ፍርድ ቤቱ በሳይንስም ሆነ በሕግ ተገቢ በሆነውና ማንም ሰው በቀላሉ ሊገነዘበው የሚችለውን የሕይወት አድን መስፈርት በትላልቅ የንግድ አገልግሎት ዘርፍ ለሚሰማሩ ሰራተኞች መከልከሉ አሳዝኖኛል ብለዋል። አስር ሚሊዮን የሚሆኑ ሰራተኞች አሉበት በተባለው በጤናው ዘርፍ የተላለፈውን ውሳኔ ግን በደስታ የተቀበሉት መሆኑን ባይደን አስታውቀዋል። የፍሎሪዳው ሴናተር ሪክ ስኮት የጠቅላይ ፍርድ ቤቱ ውሳኔ የፌዴራል ስልጣናቸው ከገደብ በላይ እያለፈ ለመጣው ባይደን ንጉስ አለመሆናቸውን በመንገድ ግልጽ መልእክት አስተላልፎላቸዋል በማለት አደንቀውታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በሪፐብሊካን ሴነተሮች ለወራት ታግዶ ቆይቷል በሚባለው ድምፅ የመስጠት መብቶች ድንጋጌ ላይ ክርክር ለመክፈት ያስችላል ያሉትን የሕግ መወሰኛ ምክር ቤቱን የአሰራር መመሪያዎች ለመለወጥ ፕሬዝደንት ባይደን እና ዲሞክራቲክ እንደራሴዎቹ በጀመሩት ጥረት ቀጥለዋል። ይህ በሁለቱ ወገኖች የተገባበት ፍጥጫ በዲሞክራሲያዊ ሂደቱ ጉዳይ ላይ እየተካሄደ ያለው እየተካረረ እሰጥ አገባ እጅግ ከፍተኛ ጡዘት ነው እየተባለ ነው። የተወካዮች ምክር ቤቱ ሪፖርተራችን ኬትሪክ ጊብሰን ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ትላንት ተወካዮች ምክር ቤት ሄደው ያደረጉት ንግግር አስተዳደራቸው ከአውራ ጉዳዮች እንደ አንዱ የያዘው ድምጽ የመስጠት የመብቶች ሕግን ለማጸደቅ ግፊት ለማድረግ የተንቀሳቀሱበት አንድ ተጨማሪ ሙከራ ነበር። As long as I'm in the White House, as, <laughs> as long መፋለሜን አላቁምም። ይህንን ለወራት አልንቀሳቀስ ያለ አጀንዳ ወደፊት እንዲገፋ ለማድረግና ለማጸደቅ ፕሬዝዳንቱና ዴሞክራቲክ ሴናተሮቹ እያሰቡ ያሉት አንድ መንገድ እኩል በተከለለው የሕግ መወሰኛ አስፈላጊ የሆነውን ስልሳ ድምፅ የሚጠይቅ ደንብ መቀየር ነው። እንቅስቃሴውን እና አጋጣሚውን ታሪካዊ ብለው የጠሩት የዋይት ሀውስ ቃል አቀባይ ጄን ሳኪ ዲሞክራሲያችንን ለመጠበቅ የተፈጠረ እድል ብለውታል። የአሜሪካ ዲሞክራሲ መሰረት የሆነውን መንገድ መጠበቅ መንከባከብ ይኖርብናልም ብለዋል። አካሄዱና ውሳኔውም ሁሉንም ፓርቲዎች ያሳተፈና ያቀፈ የመሆኑን አስፈላጊነትም ጠቁመዋል። ይሁን እንጂ ዋይት ሀውስ አልሰበር ካለው የሪፐብሊካኑ ግማሽ ሴኔት በተጨማሪ ዲሞክራቷን የአሪዞና ሴናተር ክሪስተን ሲነማንም ማሳመን ተስኖታል። እርሳቸውን ካልያዙ ዋናውን ሕግ ብቻ ሳይሆን የሴኔቱንም አሰራር ማስለወጥ አይቻላቸውም። ከመቶዎቹ ሴናተሮች የስልሳ ድምጽ የሚጠይቀውን ሕግ መለወጥ የሀገሪቱን ዴሞክራሲ እንደሚጎዳ ሴናተር ሲነማ ተናግረዋል። ሀምሳው ሪፐብሊካንና መሪያ ሚች ማክኔል ደግሞ የዋና ጉዳይ የሆነው የምርጫ መብቶች ሕግ ረቂቅ ለውይይት እንዲነሳ እንኳን አልፈቀዱም። ፕሬዚደንት ባይደንና የሴኔት ዲሞክራቶች ከሚቀጥለው ሳምንት ጀምሮ መላውን መንግሥት ሙሉ በሙሉ ዲሞክራቶች እስካልተቆጣጠሩት ድረስ አንዳች የከፋ ነገር፣ ዘረኛ የሆነ ድምፅ የመስጠት መብትን የሚጋፋ ውዥንብር ዲሞክራሲያችንን እስከ ወዲያኛው ያጥፈዋል እያሉ በአሜሪካ ሕዝብ ላይ እየጩሁበት ነው። ዲሞክራቶች የሚሉት ደግሞ አዲሱ የሕግ ረቂቅ የሕዳጣንን የህብረተሰብ ክፍሎችን ለአስሮች ዓመታት በመድሎና ድምፅ ከመስጠት በመታገድ የኖሩ ጥቁር አሜሪካውያንን ድምፅ የመስጠት እድል ያሰፋል ባይ ናቸው። ቁጥሩ የበዛ አሜሪካዊ ይህንን ድምፅ የመስጠት መብቶችን ህግ ቢደግፈውም ሀሳቡ በፓርቲ መስመር የተከፈለ መሆኑን ቅኝቶች አሳይተዋል። በድንበሯ አቅራቢያ 100 ሺህ የሩሲያ ወታደሮች የሰፈሩባት ዩክሬን ከፍተኛ የሳይበር ጥቃት የደረሰባት መሆኑን አስታወቀች። የባሰው ሊመጣ እንደሚችልም ዛሬ ባወጣችው መግለጫ ዜጎቿን አስጠንቅቃለች። የዩክሬን መግለጫ የወጣው በሩሲያና በምዕራባውያን አገሮች መካከል ሰሞኑን የተደረጉት ስብሰባዎች ምንም አዲስ ውጤት ያላመጡ መሆኑ ከተገለጸ በኋላ ነው። የዩክሬን ባለስልጣናት የውጭ ጉዳይ ሚኒስቴርን፣ የካቢኔ ጽህፈት ቤቱን፣ የደህንነትና መከላከያን ጨምሮ የመንግስት ተቋማት በሙሉ በሳይበር ጥቃቱ የተመቱ መሆናቸውን ባለስልጣናቱ አስታውቀዋል። ለህዝብ በቴሌቪዥን የተላለፈው መልእክት፣ ሁሉም የግል መረጃዎቻችሁ ክፍትና የህዝብ በሆነው አውታረ መረብ ላይ ተጭኗል ብለዋል። በኮምፒውተር የተጫነው የግል መረጃዎቻችሁ በሙሉ ጠፍተዋል። መልሶ ማግኘት አይቻልም። ስለዚህ ሁሉም የግል መረጃዎች ለሁሉም ክፍትና የተጋለጡ በመሆናቸው እናዝናለን ብለዋል። የዩክሬን የውጭ ጉዳይ ሚኒስቴር ቃል አቀባይ ለጋዜጠኞች በሰጡት መግለጫ ከዚህ ድርጊት ጀርባ ማን እንደሆነ ለመግለጽ ጊዜው ገና መሆኑን ተናግረዋል። ይሁን እንጂ ሩሲያ ከዚህ በፊት ተመሳሳይ ጥቃት መፈጸሟን ገልጸዋል። ሰሜን ኮሪያ ዛሬ አርብ ሌላ ሁለት ተጨማሪ የባሊስቲክ ሚሳይሎችን መሞከሯን አስታወቀች። ይህ አዲሱ የአውሮፓውያን ዓመት በገባ በሁለት ሳምንት ውስጥ ሶስተኛው መሆኑ ተመልክቷል። ሰሜን ኮሪያ ሙከራውን ያካሄደችው የሰሜን ኮሪያ የውጭ ጉዳይ ሚኒስትር ዩናይትድ ስቴትስ ትናንት ላወጣችው አዲስ ማዕቀብ ጠንካራ ምላሽ እንሰጣለን ባሉ ማግስት መሆኑን ተገልጿል። የደቡብ ኮሪያ ባለስልጣናት ሰሜን ኮሪያ ለሙከራ የተኮሰቻቸው ሁለት አጫጭር የባለስቲክ ሚሳይል መሳሪያዎች ከሰሜን ፒዮንግያንግ ክፍለ ግዛት ዛሬ አርብ ከሰዓት በኋላ የተተኮሱ መሆኑን አስታውቀዋል። ሰሜን ኮሪያ ባለፉት አስር ቀናት ብቻ አራት የተለያዩ ሚሳይሎችን በተለያዩ ቀናት መሞኮሯ ተመልክቷል። ዩናይትድ ስቴትስ በዚህ ሳምንት ጠንካራ መግለጫ ያወጣች ስትሆን የአገሪቱን የጦር መሳሪያ አቅም በማሳደግ ይሰራሉ ባለቻቸው በአምስት የሰሜን ኮሪያ ዜጎች ላይ ማዕቀብ ማስተላለፏ ይታወቃል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አርብ ጥር 6 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ በዓለም ጤና ድርጅት ዋና ዲሬክተር ዶክተር ቴዎድሮስ አድሃኖም ላይ የሥነ ምግባር ምርመራ እንዲደረግ ስትል ኢትዮጵያ በደብዳቤ ጠየቀች። የኢትዮጵያ መንግሥት ለቦርዱ በጻፈው ደብዳቤ የህወዋት ንቁ አባልና ደጋፊ ሆነው ቀጥለዋል ያላቸውን ዶክተር ቴዎድሮስ አድሃኖም ጽሕፈት ቤታቸውን የፖለቲካ ጥቅማቸውን ለማራመጃ እየተጠቀሙበት ነው ሲልም ከሷል። የዓለም ጤና ድርጅት መድኃኒቶችን ወደ ትግራይ ክልል እንዳያስገባ በኢትዮጵያ መንግሥት ተከልክሏል ሲሉ ዶክተር ቴድሮስ አድሃኖም ሰሞኑን የኢትዮጵያ መንግሥት መውቀሳቸውን ተከትሎ ነው ክሱ የቀረበው። ኬኔዲ አባተ ዝርዝሩን ይዟል። የኢትዮጵያ ውጭ ጉዳይ ሚኒስቴር ለዓለም ጤና ድርጅት ስራ አስፈጻሚ ቦርድ ላኩት ባለው ደብዳቤ የድርጅቱን ታማኝነት አደጋ ላይ ጥለዋል ባላቸው የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ላይ ያለውን ተቃውሞ መግለጹን አስታውቋል። ዶክተር ቴድሮስን ለዓለም አቀፉ የጤና አካል ከፍተኛ ሹመት ያቀረበችው ኢትዮጵያ ብትሆንም ከቢሮአቸውና ከኃላፊነታቸው የሚጠበቀውን ሙያዊ ግዴታ አላሟሉም ይላል ደብዳቤው ኢትዮጵያ ከኤርትራ ጋር ያላትን ግንኙነት ጨምሮ በኢትዮጵያ የውስጥ ጉዳይ ጣልቃ ሲገቡ መቆየታቸውንም በደብዳቤው መግለጹን ያስታወቀው ሚኒስቴሩ በኢትዮጵያ ፓርላማ በአሸባሪነት የተፈረጀው የህወሀት ንቁ አባልና ደጋፊ ሆነው ቀጥለዋል ሲልም ዶክተር ቴድሮስን ከሷል። ይህ የክስ ደብዳቤ የተጻፈው ዶክተር ቴድሮስ ሰሞኑን የሰጡት መግለጫ በፌዴራል መንግስት በአማራና በአፋር ክልል ባለስልጣናት ተቃውሞ በገጠመው ማግስት ነው። የዓለም ጤና ድርጅት ዳይሬክተሩ ዶክተር ቴድሮስ ሰሞኑን በሰጡት መግለጫ ከአንድ ዓመት በላይ በከበባ ውስጥ ይገኛል ያሉት የትግራይ ክልል በተወሳሰበ ችግር ውስጥ መሆኑን ገልጸው ወደ ክልሉ መድኃኒት ማስገባት እንዳልተቻለ ተናግረዋል። በዓለም የጤና ድርጅት በኩል ወደ ትግራይ እንዲሁም በግጭቱ ጉዳት ለደረሰባቸው የአፋርና አማራ ክልል አካባቢዎች መድኃኒቶችን ለመላክ እየሞከርን ነው። ወደ አፋርና አማራ እንድንክ ሲፈቀድልን ወደ ትግራይ ክልል ግን እንድንልክ አልተፈቀደልንም የጠቅላይ ሚኒስትር ጽሕፈት ቤትን የውጭ ጉዳይ ሚኒስቴርንና ሁሉም የሚመለከታቸው አካላትን ጠይቀናል ፈቃድ ግን አላገኘንም በተለይ ከሐምሌ ወር ጀምሮ ከዓለም ጤና ድርጅት ምንም አይነት የሕክምና ድጋፍ ማቅረብ እንዳልተቻለም ነው የተናገሩት። ዶክተር ቴድሮስ ይህን መግለጫ መስጠታቸውን ተከትሎ ከኢትዮጵያ መንግስት የተለያዩ አካላት በእርሳቸውና በድርጅታቸው ላይ ትችትና ክስ ቀርቦባቸዋል። የመንግስት ኮሚኒኬሽን አገልግሎት አሸባሪው ያለው ቡድን የአማራና አፋር ክልሎችን በወረረበት ወቅት ፈጽሟል ያላቸውን ሆስፒታሎችንና የጤና ጣቢያዎችን የመዝረፍና የማውደም ንጹሐንን የመድፈርና የመግደል ድርጊት አላወገዙም ያላቸውን ሲሆን እንደ ዓለም ጤና ድርጅት ያሉ ለሁሉም ሰው በእኩል ቆመናል የሚሉ ዓለም አቀፍ ተቋማትን ተችቷል። በተቃራኒው የህወሓትን ፕሮፓጋንዳ ተቀብለው እያስተጋቡ ይገኛልም ብሏል ሚኒስቴሩ። በተባበሩት መንግስታት የኢትዮጵያ ቋሚ ልዑክም የዓለም ጤና ድርጅት ዋና ዳይሬክተር ኢትዮጵያን ከሚመለከቱ ጉዳዮች ሁሉ ራሳቸውን በአስቸኳይ ማግለል አለባቸው ሲል በትዊተር ገጹ አሳስቧል። የዶክተር ቴድሮስን መግለጫ አድሏዊ ነው በሚል የተቃወሙት የአማራ ክልል አደጋ መከላከል ምግብ ዋስትና ሞላና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን ኮሚሽነር ዘላለም ልጅ ልጃለም እንዲሁም በትግራይ ክልል አዋሳኝ ስፍራ ላይ በጦርነት ቀጠና ላይ የሚገኘው የአፋር ክልል አዳር ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብዱ አሊ ትናንት ለአሜሪካ ድምጽ በሰጡት አስተያየት ይህም ብለዋል። ስድስት ወራት ጠላት በክልላችን በሚቆይበት ጊዜ ምንም አይነት ሰብአዊ ድጋፍ የትኛውም ያለም ዩኤን ኤጀንሲ በለው ኢንተርናሽናል ኤንጂ ሆን በለው ምንም አይነት ድጋፍ አላደረገም። የምግብ ብቻ ሳይሆን የጤና አገልግሎት ተቋርጧል። ደግሞ የአለም የጤና ድርጅትም ገብቶ ድጋፍ ያደረገበት ሁኔታ የለም። በተደጋጋሚ ጥያቄዎችን እያነሳን በጎ ምላሽ ያገኘንበት ሁኔታ የለም። እርዳታ ወደ ትግራይ ክልል የሚገባበት አማራጭ መንገድ የለም። ለምን በአባላ በኩል ያለው ጦርነት ራሳቸው ከፍተው በአባላ በኩል ጦርነት እያካሄዱ ነው። እነሱ በቆቦም በኩል ጦርነት እየተካሄደ ነው እና አስገባ ቢባል እንኳን ማለት ነው ሁሉም መግቢያ በሮቹ በአፋር በኩል ነበር። እስከዛሬ የሚገባላቸው እርዳታዎቹ በዛ በኩል ራሳቸው ጦርነት ከፍተው ወረራ አድርገው አባላ መን- ከተማ ላይ ማለት ነው እስቲ እስካሁን በመድፍ እየደበደቡ ስለሆነ እርዳታ የሚገባበት አማራጭ የለም እና እሱ ያው ለህወሓት ፕሮፓጋንዳ ነው የሚያደርገው እንጂ ጦርነት ቀጠና እንደሆኑ የአካል የመግቢያ መንገዶቹ በሙሉ ተድሮ ተራ ነው ራሱ ማለት ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻም ትናንት ባወጣው ሳምንታዊ መግለጫው በአፋር አባላ መቀሌ ኮሪደር በኩል ወደ ትግራይ ክልል የሚጓዙ ሁሉም የሰብአዊ ድጋፍ የጭነት መኪኖች በአባላ ባለው ግጭትና የጸጥታ ችግሮች ምክንያት ከታህሳስ አምስት ጀምሮ መንቀሳቀስ አለመቻላቸውን አስታውቋል። ከአንድ ዓመት በላይ ለትግራይ ምግብና መድኃኒት እንዳይቀርብ እየከለከለ ቆይቷል በማለት የኢትዮ የኢትዮጵያን መንግስት የሚከሱት ዶክተር ቴድሮስ ይህም የዓለም ጤና ድርጅትን በእጅጉ እንደሚያሳስበው አስታውቀዋል። የውጭ ጉዳይ ሚኒስቴር ደግሞ በትናንቱ መግለጫው ጽህፈት ቤታቸውን የፖለቲካ ጥቅማቸውን ለማራመድ ይጠቀሙበታል ያላቸው ዶክተር ቴድሮስ በኢትዮጵያ ያሉ ሰብአዊ ችግሮችን በአድሏዊነት ለመፍታት እንደሚሞክሩም ገልጿል። ዶክተር ቴድሮስ የዓለም ጤና ድርጅት የኢትዮጵያ ጽህፈት ቤት ሰራተኞችን በመመደብ በኢትዮጵያ የድንገተኛ አደጋ ተጋላጭ መጠንን ከ1.8 ሚ ሚሊዮን ወደ 38 ሚሊዮን ህዝብ ከፍ በማድረግ ሰብአዊ ጣልቃ ገብነት እንዲፈጸም ለማድረግ ኃላፊነታቸውን አላግባብ እንደተጠቀሙም ደብዳቤው ያትታል። ይህም ለተባበሩት መንግስታት የጸጥታው ምክር ቤት የተሳሳተ መረጃ ለመስጠት ያደረጉት እንደሆነ ነው ሚኒስቴሩ የጠቆመው። በድርጊታቸውም ጎጂ የሆኑ የተሳሳቱ መረጃዎችን በማሰራጨት የዓለም ጤና ድርጅትን ስም፣ ነጻነትና ታማኝነት ጎድተዋል ያለው የኢትዮጵያ ውጭ ጉዳይ ሚኒስቴር ይህም ህወሀት በኢትዮጵያ ህዝብ ላይ እየ ጸመነው ያለውን ሽብር በማህበራዊ ድረገጻቸው በግልጽ በመደገፍ ጭምር እንደሚንጸባረቅ ነው ያነሳው ከዚህ ቀደምም ከኢትዮጵያ መንግስት መሰል ክስ የቀረበባቸው ዶክተር ቴድሮስ በወቅቱ በትዊተር ገጻቸው ባስተላለፉት መልእክት ውግንናዬ ለሰላም እንጂ ለየትኛውም ወገን አይደለም በማለት ማስተባበላቸው ይታወሳል ይሁን እንጂ በትናንቱ ደብዳቤው ዶክተር ቴድሮስ ለህወሀት የገንዘብ ድጋፍ እንደሚያደርጉም የገለጸው የኢትዮጵያ መንግስት ሙያዊና ህጋዊ ኃላፊነታቸውን በመጣስ ፈጽ ተፈጽመውታል ባለው የስነ ምግባር ጉድለት ዙሪያ በዓለም አቀፉ የሲቪል ሰርቪስ የሥነ ምግባር ደንብ የሠራተኞች ህጎችና የዓለም ጤና ድርጅት መመሪያዎች ላይ በተደነገገው መሠረት የዓለም ጤና ድርጅት ስራ አስፈጻሚ ቦርድ ምርመራ እንዲያደርግባቸው አሳስቧል። በዚህ ጉዳይ ላይ የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ወይም ጽህፈት ቤታቸው ምላሽ እንዲሰጡ የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት በኢሜል ጥያቄ አቅርቦ ምላሻቸውን በመጠባበቅ ላይ ይገኛል። በዚሁ የኢትዮጵያ መንግስት ደብዳቤ ላይ ዘገባ ያጠናል የተጠናቀረው አሶሽየትድ ፕሬስም ከድርጅቱ እስካሁን ቀጥተኛ ምላሽ እንዳላገኘ ገልጿል። በሌላ በኩል የትግራይ ሐኪሞች ሰሞኑን ባደረጉት አንድ ስብሰባ እንዲሁም የአይደር ሆስፒታል ዳይሬክተር ለቪኦኤ በሰጡት ቃል ትግራይ ክልል ውስጥ በተፈጠረው የመድኃኒትና የሕክምና መሳሪያዎች እጥረት ምክንያት ህሙማን እርዳታ ሳያገኙ እየሞቱ መሆናቸውን ገልጸው ነበር። ለዚህም ምክንያቱ እየተካሄደ ነው ባሉት የከበባ እገዳ መሆኑን ተናግረዋል። የኢትዮጵያ ጤና ሚኒስቴር የአማራና የአፋር ክልሎች ባለስልጣ ባለስልጣናትና የጤናው ዘርፍ ኃላፊዎች ደግሞ በሁለቱ ክልሎች ደርሰዋል ያሏቸውን የጤና ተቋማት ጉዳቶች ሲናገሩ የህወሓት ታጣቂዎች አርባ ሁለት ሆስፒታሎችን ጨምሮ ከሶስት ሺህ በላይ የጤና ተቋማትን ማውደማቸውን ገልጸው ይህም በህክምና አገልግሎቶች ላይ ከፍተኛ ችግር መፍጠሩን አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ተከታዩ ደግሞ ወደ አፋር ይወስድናል። በአፋር ክልል ሰሜናዊ ዞን ክልሉን ከትግራይ ክልል ጋር በምታዋስ ነው አብዓላ ተብላ በምትጠራ ቦታ ላይ በየቀኑ እየተዘነዘረ ነው በተባለ ጥቃት የከተማዋና የአካባቢው ነዋሪዎች ከቀያቸው ሙሉ በሙሉ መፈናቀላቸውን የከተማዋ አስተዳደር ገለጠ። የአፋር ክልል መንግስት ለጥቃቱ ህወሓትን ሲከስ ህወሓት በበኩሉ እስካሁን በዚህ ጉዳይ ላይ በይፋ ያወጣው መግለጫ የለም። ከአሁን ቀደም ግን በከተማዋ ይኖሩ በነበሩ የትግራይ ተወላጆች ላይ ጥቃት ተሰንዝሯል መባሉ ተመልክቷል። በሌላ በኩል ተፈናቅለው በተለያዩ ቦታዎች የሚገኙ የህብረተሰብ ክፍሎች መጠለያ፣ የምግብና የመድኃኒት አቅርቦት ችግር እንዳለባቸው ለአሜሪካ ድምፅ ገልጠዋል። መስፍን አድራጌ ዝርዝሩን ይዟል። የአብዓላ ከተማ ከንቲባ አቶ ጣሂር ሐሰን ከመቀሌ 40 ኪሎ ሜትር ርቀት ላይ ስለምትገኘውና ሁለቱን ክልሎች በቅርብ ስለምታዋስነው አብዓላ ከተማ ሲያስረዱ፣ ህወሓት ተቆጣጥሯቸው ከነበሩ የአማራና አፋር ክልሎች ለቆ ከወጣ በኋላ አብዓላ ላይ ተደጋጋሚ ጉዳት ማድረስ ቀጥሏል ይላሉ። አብዓላ የአፋር ክልል የንግድ ከተማ ስትሆን በአብዛኛው አፋር የትግራይና የሌሎች ብሔር ነዋሪዎችን ጨምሮ በአጠቃላይ ወደ 50 ሺህ የሚገምት ህዝብ ይኖርባት እንደነበር ቀደም ሲል የወጡ የመንግስት የቁጥር መረጃዎች ይጠቁማሉ። ከንቲባ አቶ ጣሄር አሁን ነዋሪዎቿ በየቀኑ ከህዋት ኃይሎች እየተሰነዘረ ነው ባሉት የከባድ መሳሪያ ጥቃት ህይወታቸውን ለመታደግ ወደ አቅራቢያቸው የአፋር ወረዳዎች መሰደዳቸውን ገልጸዋል። አሁንም ድረስ ያው አላቋረጠም። ንጹሐንን መደብደብ፣ በከባድ መሳሪያ መደብደብ እስካሁን አላቆምም። በእግረኛም ያው ወረራ እየሞከረ ነው ያው መጀመሪያው ያው እንደሚታወቀው በየአካባቢ የሚያደርገውን ወረራና የንጹሐን ጭፍጨፋ ሙኮራ ነው ያደረገው፣ ያኔ አልተሳካለትም። እስካሁን ግን አላቋረጠም። እስካሁን በከባድ መሳሪያ ንጹሐንን እየደበደበ ነው፣ በእግረኛም እየሞከረ ነው፣ ዘረፋ ለማድረግም ሙከራ እያደረገ ነው። ቢሆንም ግን ያው እንግዲህ አልተሳካለትም። ወደ ላይ ተመልሷል። እስቲል የቆመ ነገር የለም። ከባድ መሳሪያም እየተኮሰ ነው። ከከተማ ርቀት ባለው ቦታ ላይ ነው የሚገኘው። አያይዘውም በጥቃቱ ከንጹሐን ሰዎች ሞት በተጨማሪ የአምልኮት ቦታዎች፣ የመንግስት ተቋማትና የግል ባለ ሀብቶች ንብረት እንደወደመ ዘርዝረዋል። አቶ ጣሄር በሰውና በንብረት ላይ ደረሰ ያሉትን ጉዳት በቁጥር ለመግለጽ እየተካሄደ ነው ያሉትን ጥናትና ማጣሪያ መጠበቅ እንደሚያስፈልግ ተናግረዋል። አሁን ጥናቱን አልጨረስነውም። በጣም ብዙ ንብረት አለ። በተለይ የሃይማኖት ተቋማት ልምና ሃይማኖት ተቋማትም መስጂዶችን፣ እዛ በአላ ላይ ያለው ቤተክርስቲያን ከላይ በሚወረውሩት ከባድ መሳሪያ ፈራርሰዋል። ጉዳቱ እየተጠና ነው። የግለሰብ ቤቶች፣ ሰው ህይወት ላይም በጣም ከባድ ጉዳት ነው እያደረሱ ያሉት በከባድ መሳሪያ ማለት ነው። የአፋር ክልል መንግስት ህወሓት አሁንም ድረስ ጥቃት ማድረስ ቀጥሏል ሲል ላቀረበው ክስ ከህወሓት በኩል እስካሁን በቀጥታ የተገኘ ምላሽ የለም። ወደ ክልሉም የስልክ አገልግሎት ባለመኖሩ በዚሁ ጉዳይ ላይ በቀጥታ ደውለን ምላሽ ለማካተት ያልቻልን ሲሆን ከዚህ ቀደም ግን በከተማዋ ይኖሩ በነበሩ የትግራይ ተወላጆች ላይ ጥቃት መሰንዘሩን ገልጿል። ከዚህ ቀደም አሁን ክልሉን በማስተዳደር ላይ የሚገኘውና ራሱን የትግራይ መንግስት በሚል የሚጠራው አካል ባወጣው የጽሁፍ መግለጫ ከ250 የሚልቁ የትግራይ ተወላጆች በማንነታቸው ብቻ አብዓላ ውስጥ መገደላቸውን መግለጹ ይታወሳል። ከዘጠኝ መቶ የሚበልጡት ደግሞ ከቤት ንብረታቸው በኃይል ተፈናቅለው ወደ እንደርታ ለመሄድ መገደዳቸውን የተፈናቀሉትም በዋናነት ሴቶች፣ የእድሜ ባለጸጎችና ሕፃናት መሆናቸውንም መግለጹ ይታወሳል። ቁጥራቸውን ለጊዜው ያልታወቀ ሲል የገለጻቸው ሰዎችም ታስረው ወደ ሰመራ መወሰዳቸውንና በድርጊቱ ላይ የኤርትራ ስራ ይተሳትፏል ሲል ከሶ ነበር። በሌላ በኩል በንግድ ስራ ይተዳደሩ እንደነበር የገለጹት የአበአላ ከተማ ነዋሪው አህመድ ሙሳ ስድስት ልጆቻቸውና የእድሜ ባለጸጋ አባታቸው ተፈናቅለው ከፊሎቹ ወደ በረሃሌ ቀሪዎቹ ደግሞ ወደ ሌላ አካባቢ ለመሰደድ እንደተገደዱ ተናግረዋል። በኋላ ላይ ከተጀመረው ውጊያ ውስጥ እዛው ነዋሪ ነበርን እና በጣም በአስቸጋሪ ታሰብት የተጀመረው ውጊያ ላይ ያው ተፈናቅለን ምንም ሳንይዝ ያው በባዶ ሆኖ የወጣ ነው። ልብስም ልጆቹም እንድጅ ወዴት እንደሄደ በባት ወዴት እንደሄደ ሳይታወቅ ዛው የቀረው ንብረት እንኳን ህጻናት የምናነሳበት መንገድም ክፍተትም አልነበረም። በኋላ ያገኛ አገኘ ሬሳውም እንደሞት ያው መሞቱም መቅረቱም ያልታወቀበት አለ፣ አውሬ የበላም አለ። እኛ አሁን ረብቴ አካባቢ ነው ያለ ነው። ያው አቅም ያለው አቅም ያለው ለእግር ጉዞ ነው የወጣው። በመሀል ካባር መሳሪያ ያገድለውን መንገድ ላይ ምገዛ በወርወራ አለ። ሁሉም ለራሱ ህይወት ልጅም ሳትል ምንሳትል ሩጫ ነበር። ለጊዜው ማረፊያቸውን ረብቴ ወደ ምትባል አነስተኛ ከተማ ያደረጉት አቶ አህመድ በስደት ሂደቱም ውስጥ አሳዛኝ ሰብአዊ ጉዳቶች ደርሰዋል ብለዋል። ብዙ ከሳራ ደርሶብናል። እንግዲህ ማቋቋሚያም የለም እኔ ለ የሚበላም የሚጠጣም ያው የምትጠለል በት እንኳን የሌለ ማህበረሰብ ያው ምን እንደሚያስፈልግ ዛፍ ስር እንደሚኖር ልጅም ህፃንም ይዘህ አይኑን እያየህ እንግዲህ እምባ ማንባት ነው እንጂ ሌላው። አበአላ ውስጥ በንግድ ስራ አተዳደር ነበር ያሉት መሐመድ ሳልህ የህወሓት ኃይሎች በሚሰነዝሩት የከባድ መሳሪያ ጥቃት ምክንያት አካባቢያቸውን ለቀው ረብቲ ከተማ መምጣታቸውን ይናገራሉ። ዝንተ በከፈተ ጦርነት በከባድ መሳሪያ ከተማውን ስገበድብ ማህበረሰቡም እንዳለ ነው ተፈናቀለ። በሌሊቱ ነው የወጣ ነው፣ መኪናም አይገኝም በዛ ሰዓት ንብረቱም እንዳለ እዛው ጥለን ነው የወጣ ነው። አሁንም በጣም ብዙም አላገኘንም። እንትን ያሉ አሁን ወደ ረብቲ ከፍ ብለው ረብ ረብቲ ሚባል አካባቢ አረብቲ አካባቢ መጠለያም አላገኛችሁም መጠል ያገኙም አሉ ግን አብዛኛው ብዙዎቹ አላገኙም። አጠቃላይ ከተማ ማህበረሰብ እንዳለ እንትን ስላለ ከተማ አሁን ረብቲም ራሱ ራሱ ትንሽ ከተማ ከተማዋ መሸከም ከሚገባት በላይ በርካታ ተፈናቃዮችን እንደያዘች የሚጠቁሙት አቶ መሐመድ በዚህም ምግብና መጠለያ ማግኘት አስቸጋሪ ሆኗል። አሳሳቢ የመድኃኒት እጥረት ተከስቷል። ከመንግስት በኩል የሚደረገውም ድጋፍ ድጋፍ ህይወትን ለማቆየት እንጂ በቂ አይደለም ብለዋል አስተያየት ሰጪው። የአካባቢው ተጋግዞና የመኖር ባህል ባይኖር ጉዳቱ አስከፊ ሊሆን እንደሚችል ጠቅሰዋል። ለአፍታ ባገኙት አጋጣሚ ወደ አበአላ ተመልሰው ንብረታቸውን ለመመልከት ሙከራ አድርገው እንደነበር ያስታወሱት አቶ መሐመድ የንግድ ድርጅታቸውን ባለበት እንዳላገኙት ተናግረዋል። ወደ ከተማዋ ለመዘለቅ ሙከራ አድርገው ነበር ያሏቸው የህወሀት ኃይሎች አካባቢውን መዝረፋቸውንና መውሰድ ያልቻሉትንም ማውደማቸውን አመልክተዋል። እንዳለ እዛ በሌሊት ገብቶ ነበር። እነሱ በዚ ሰዓት የለም። ከተማ ንብረት። በሌላ በኩል የአብአላ ከተማ ከንቲባ ከስልሳ ሺህ የሚልቁ ተፈናቃዮችን በሶስት መጠለያ ካምፖች ለማሰባሰብ ቢሞከርም አሁንም በተበታተነ መንገድ ተፈናቅለው የወጡ ሰዎች መኖራቸውን አመልክተዋል። በጣም በየቦታ ተበታትኖ ነው የነበረው መጀመሪያ አካባቢ ህዝቡ ማለት ነው። ስለዚህ ወደ ሶስቱም የመሰብሰብ ስራ ጀምረን ያው በሶስት ቦታ ላይ አስፍረናቸዋል። እዛ ላይ ነው አሁን በሶስቱ በተመረጡ ሶስት አይዲፒ ሴንተሮች ላይ ነው አሁን ድጋፍ ተጀምሮ ያለው ማለት ነው። አሁን ተጀምሯል እዛ በየቦታው ላይ ማለት ነው። ቦታዎቹም ቢድሉ የሚባላል ሁለተኛው ደግሞ እርኩዲ ነው፣ ሶስተኛ ደግሞ ያው ጉቤ ነበረ። ጉቤ ባደረግነው ጥናት አሁን ላይ እዛ ለማስፈር ትንሽ ችግሮች ስላጋጠሙ ዋሳማ ላይ ነው ያደረግነው። እዛ ሶስት አይቶች ላይ ሆኖ የሚረዱ ሰዎች ወደ ሰላሳ ሺህ አካባቢ የሚሆኑ ሰዎች ናቸው። ሊጨምር ይችላል በየ ርቆ ሂዶ የነበሩ ሰዎች ገና አሁን እየተመ ያሉበት ሁኔታ ገና ስላለ ማለት ነው። እነሱ በሚተኩሱት መሳሪያ በጣም ብዙ ንጽሀን ስለሞቱ ህይወታቸውን ለማትረፍ ሲሉ ወደ ጫካና ወደ የተራራው ሂዶ እዛ አካባቢ ነው ያሉት። ከተማ ላይ ህዝብ የለም። ለተፈናቀሉ ሰዎች በክልሉና በበጎ አድራጊ ተቋማት በኩል ሰብአዊ ድጋፍ ለማድረግ ቢሞከርም ከችግሩ ስፋት አንጻር ድጋፉ አነስተኛ መሆኑን ያስታወሱት ከንቲባው ለአገር አቀፍ እና ለዓለም አቀፍ ማህበረሰብ የእገዛ ጥሪ አስተላልፈዋል። የክልሉ መንግስት ድጋፍ እያደረገ ነው። የተለያዩ ግብረሰናይ ድርጅቶች ድጋፍ እያደረጉ ነው። ቢሆንም ግን በቂ አይደለም። በጣም ድጋፍ ያስፈልጋል። እያንዳንዱ በየአካባቢ ያሉ ህዝብ በጣም ተበታትኖ እየተቸገረ ያለበት ሁኔታ ስላለ፣ በብርድም በረሃብም እየተቸገረ ያለበት ሁኔታ ስላለ አሁንም ትልቅ ድጋፍ እንፈልጋለን። ለአሜሪካ ድምጽ ሬዲዮ መስፍን አራጊ። መስፍንን ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለት አርብ ምሽት ዝግጅታችንን ነው። ወደ ተከታዩ የመጽሔት ርዕስ ወስዳችኋለሁ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዋች ባለፈው ማክሰኞ ያወጣው አመታዊ ሪፖርት ከአስር በላይ በሚሆኑ ሀገሮች ወታደራዊ መፈንቅለ መንግስቶች ቢደረጉም በዓለም ዙሪያ ተስፋ ሰጭ የሆኑ ዲሞክራሲ እድገቶች ተመዝግበዋል ሲል አስታውቋል። የሄንሪ ሬጅዌልን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። በማይንማር ወታደራዊ ኃይል ባለፈው አመት የካቲት ላይ በዴሞክራሲያዊ መንገድ የተመረጠውን መንግስት ፕሬዚዳንት ዊን ሚዩንጉንና የግዛቲቱን አማካሪ አሳንሱኪን በማሰር ስልጣን ላይ ሊወጣ ችሏል። በተመሳሳይ በኒካራጓም ከህዳሩ ምርጫ በፊት የተቃዋሚ ፓርቲ አባላትን በሀገር ክህደት ተከሰው እንዲታሰሩ የተደረገ ሲሆን ፕሬዚዳንት ዳንኤል ኦርቴጋም በስልጣን ላይ መቆየታቸውን አረጋግጠዋል። የዘመኑ ብልሃት እየሆነ የመጣው ነገር አምባገነኖች በፍጥነት እየጨመሩ ዴሞክራሲያዊ መሪዎች ደግሞ ቁጥራቸው እየቀነሰ መሄዱ ነው። ነገር ግን ያለፈውን ዓመት ስንቃኝ ይህ አመለካከት ቀላልና ብዙም ትርጉም የማይሰጥ ነው። በሌላ በኩል ዩጋንዳም እንዲሁ እንደ አውሮፓውያን አቆጣጠር በ2021 ዓ ም ባካሄደችው ምርጫ የጸጥታ ኃይሎች ጋዜጠኞችና የተቃዋሚ ደጋፊዎችን በመምታትና በማሰር እንዲሁም በመግደል ጭምር የተቃዋሚ ስብሰባዎችን ከበተኑ በኋላ ፕሬዚዳንት ዩዌሪ ሙሴቬኒ በድጋሚ ሊመረጡ ችለዋል። ኬኔዝ ሮዝ የሂዩማን ራይትስ ዋች ስራ አስፈጻሚ ዳይሬክተር ናቸው። በታይላንድ፣ ማይንማር፣ ሱዳን፣ ዩጋንዳ፣ ኒካራጓ፣ ኩባ፣ ፖላንድ እንዲሁም በብዙ የዓለም ሀገራት አምባገነኖችን በማውገዝ ዲሞክራሲን በመሻት የተቀጣጠሉ የተቃውሞ ሰልፎችን አይተናል። እነዚህ ለሰባዊ መብት፣ ለዲሞክራሲና አምባገነን አመራርን በማውገዝ እየጨመሩ የመጡ ድጋፎች ናቸው። ይሁን እንጂ ዴሞክራሲ ማደጉን አመላካች የሆኑ ምልክቶችም አሉ ይላሉ ሮዝ። ስልጣንን በኃይል ለመያዝ መጣር በጣም የአጭር ጊዜ ስልት ነው። በማይነማር ከዓመታት በፊት ጁንታው የፈጸመውን መፈንቅለ መንግስት ካየነው ያላቸው ነገር ኃይል ብቻ ነው። ህዝቡ በአጠቃላይ ይቃወማቸዋል። በዓለም ላይ በአስር ሺዎች የሚቆጠሩ ለሰብአዊ መብትና ለዲሞክራሲ የቆሙ ሰዎች ታስረዋል፣ ተመትተዋል፣ አሊያም ተገድለዋል። በሩሲያ የተቃዋሚዎች መሪ አሌክሲ ናቫልኒ ከፍተኛ የሆነ የነርቭ ጉዳት ከደረሰበት በኋላ በእስር ላይ ይገኛል። በቻይናም እንዲሁም የዴሞክራሲ ደጋፊ የሆኑ በሺዎች የሚቆጠሩ የለውጥ አቀንቃኞች በእስር ላይ ይገኛሉ። ሪፖርቶች እንደሚያሳዩት ፍትሐዊ ምርጫን በሚደግፉ ሀገራት ደግሞ የተቀናቃኝ ፖለቲከኞችና ምርጫ አስፈጻሚዎች ዘምነዋል፣ ይላሉ ኬኔዝ ሮዝ። በድጋሚ ሰፊ ፖለቲካዊ ትብብሮችና ዲሞክራሲያዊ ጥምረቶች ተፈጥረዋል። እነዚህ ጥምረቶች ናቸው የቼክ ሪፐብሊክን ጠቅላይ ሚኒስትር ባቢስ እንዲሁም የእስራኤሉን የቀድሞ ፕሬዚደንት ኔትንያሁን ከስልጣን ያስወጡት። እንዲሁም እነዚህ ጥምረቶች ናቸው ፕሬዚደንት ጆ ባይደን ተቀናቃኛቸውን ዶናልድ ትራምፕን እንዲያሸንፉ ከጀርባ ሆነው የረዱት። ዛሬ የሃንጋሪ መሪ ኦርባንና የቱርኩ ኤርዶዋንን እኒህ ተመሳሳይ ጥምረቶች ናቸው በእጃቸው ያስገቡትን ስልጣን አጣብቂኝ ውስጥ የጣሉባቸው። ሁማን ራይትስ ዋች የዴሞክራሲያዊ ሀገራት መሪዎች እንደ ግብጽና ሳዑዲ አረቢያ ላሉ አምባገነን ሀገራት እንደ ሳዑዲ አረቢያ ላሉ አምባገነን ሀገራት የሚያደርጉትን ድጋፍ በማቆም በሀገራቸው ውስጥ ላሉ ችግረኛ ዜጎች የኮቪድ-19 ወረርሽኝና የአየር ንብረት ለውጥን ለመቋቋም ሰፋፊ ስራዎችን እንዲሰሩ አሳስቧል። ኤደን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወዲህ ወደ ዩናይት ስቴትስ የሚመልሰንን ዘገባ ነው የምናሰማችሁ። በዩናይት ስቴትስ በከፍተኛ ደረጃ ተላላፊ በሆነው ኦሚክሮን የኮሮና ቫይረስ ዝርያ የሚያዙ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ ባለበት ወቅት ፕሬዚዳንት ጆ ባይደን የአፍና አፍንጫ መሸፈኛ ጭንብልና በቢሊዮን የሚቆጠር የቤት ውስጥ መመርመሪያ መሳሪያዎችን በነጻ በማሰራጨት ወረርሽኙን የመዋጋት ጥረታቸውን ማጠናከራቸውን አስታውቀዋል። ሆኖም ለጤና እኩልነት የሚከራከሩ ቡድኖች የአንድን ሀገር የመከላከል አቅም ብቻ በማጠናከር ዓለም አቀፉ ወረርሽኝ ማስቆም እንደማይቻል፣ ዓለምም እርዳታ እንደሚፈልግ እየተናገሩ ነው። የዋይት ሀውሷ ዘጋቢያችን አኒታ ፓዋል ከዋሽንግተን ዲሲ ያጠናቀረችውን ዘገባ ስምንሽ የቆየ እንዲህ ታቀርበዋለች። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ሀገራቸውን አስፈላጊ በሆኑ መሳሪያዎች በማጥለቅለቅ ኦሚክሮን የተሰኘውን የኮቪድ-19 ዝርያ ለማጥፋት እየጣሩ መሆናቸውን ተናግረዋል። ለዚህም የፊት መሸፈኛ ጭንብሎችና አምስት መቶ ሚሊየን የቤት ውስጥ መመርመሪያ መሳሪያዎች በነጻ አሜሪካ ውስጥ እንደሚሰራጩ ሐሙስ እለት ያስታወቁ ሲሆን ይህም ቀደም ሲል እንደሚሰራጭ ተነግሮ ከነበረው 500 ሚሊዮን ተጨማሪ ነው። ይህ ማለት በአሜሪካ የሚኖር ማንኛውም ሰው ቢያንስ ሶስት ነጻ የመመርመሪያ መሳሪያዎችን ማግኘት ይችላል። የጤና ዋስትና ያላቸው ሰዎች ደግሞ በወር ውስጥ ለሚያደርጓቸው ስምንት ምርመራዎች ያወጡት ገንዘብ ይመለስላቸዋል። በእነዚህ ሁሉ ጥረቶች መሀል ግን ራስን ከቫይረሱ ለመከላከል አሜሪካኖች የሕክምና ባለሙያዎችን ምክር መተግበር አለባቸው ሲሉ ባይደን አሁንም እየወተወቱ ነው። So በዚህ ወረርሽኝ ውስጥ የሚኖረንን ውጤት የሚወስነው ዋናው ነገር ክትባት መውሰዳችን ነው። እስካሁን ካልተከተባችሁ የተከተቡትን ወደ 210 ሚሊየን የሚጠጉ አሜሪካውያንን ተቀላቀሉ። ክትባቱን የወሰዳችሁ ደግሞ የማጠናከሪያ ክትባት የወሰዱትንና ጠንካራ የመከላከል አቅም ያላቸውን ወደ 80 ሚሊየን የሚጠጉ አሜሪካውያንን ተቀላቀሉ። በአሁኑ ወቅት በኦሚክሮን ምክንያት እየተባባሰ ያለው የኮሮና ቫይረስ ወረርሽኝ በዩናይትድ ስቴትስ ውስጥም ሆነ በዓለም ዙሪያ እስካሁን ከተመዘገበው ቁጥር ከፍተኛ የሆነ ሰው በሆስፒታል ውስጥ እንዲገባ አድርጓል። ይህ አዲስ ዝርያ ለመጀመሪያ ጊዜ የተገኘው በደቡብ አፍሪካ ሲሆን በወሩ መጀመሪያ ላይ የአሜሪካ ድምፅ አናግሯቸው የነበሩ የሀገሪቱ ዋና የሳይንስ ባለሙያዎች እንደሚሉት ዩናይትድ ስቴትስ ይህን ወረርሽኝ ማቆም የምትፈልግ ከሆነ በድንበሯ ውስጥ ካለው ውጪ ማሰብ መጀመር አለባት። ዶክተር ሳሊም አብዱል ከሪም የመጀመሪያውን የደቡብ አፍሪካን የኮቪድ ግብረ ኃይል የመሩ ባለሙያ ናቸው። አፍሪካ ክትባቱን ማግኘትና እንደ ሌሎቹ አገራት ከፍተኛ የክትባት ስርጭት ሊኖራት ይገባል። ምክንያቱም ቫይረሱ እኛን ልክ እንደሌላው ነው የሚያጠቃው። እኛም እንደሌላው ለከፍተኛው በሽታ እንጋለጣለን። እንደ ሌላ ሁሉ እኛም በኮቪድ-19 እንሞታለን። ስለዚህ መከተብ አለብን። የሚያስፈልገንንም ክትባት ልናገኝ የምንችልበት መንገድ ሊኖር ይገባል የጤና ፖሊሲ አቀንቃኞች እንደሚሉት ማንኛውም ቫይረስ ክትባቱን ባልወሰዱ ሰዎች ውስጥ በቀላሉ በመራባት አደገኛ የሆኑ አዳዲስ ዝርያዎችን መፍጠር ይችላል በዚህ ዙሪያ ያናገርናቸው ቶም ሀርት አንድ ዘመቻ በተሰኘ የጤና ፖሊሲን በሚያቀነቅን ድርጅት ውስጥ በሀላፊነት ያገለግላሉ ወረርሽኙ በዩናይትድ ስቴትስ ውስጥ በቁጥጥር ስር ውሎ የክትባት አቅርቦት በሌለበት ቀሪው ግማሽ ዓለም በቁጥጥር ስር ካልዋለ ሌሎች ተጨማሪ ዝርያዎች እየተፈጠሩ ይሄዳሉ። ይሄ ቫይረሱ ራሱን እያባዛ በሄደ ቁጥር ነው። ደግሞም የበለጠ ተላላፊ፣ የበለጠ ገዳይ እንዲሆን እያደረግነው ነው። በአሜሪካ ውስጥ በሚደረጉ የኮቪድ ምርመራዎች ከአራት ሰዎች አንዱ ቫይረሱ እንዳለበት እየተረጋገጠ ባለበት በዚህ ወቅት የባይደን አስተዳደር የበሽታውን በፍጥነት መስፋፋት ለመቆጣጠር ፈጣን ምላሽ እየሰጡ አይደለም የሚል ትችት እየደረሰባቸው ነው። የዋይት ሀውስ ቃል አቀባይ ጄን ፓስኪ በበኩላቸው ቫይረሱ በሚሰራጭበት ፍጥነት ለመጓዝ ከፍተኛ ጥረት እየተደረገ እንደሆነና ከፍተኛ ውጤት እየተመዘገበ መሆኑንም ገልጸዋል። what we've been working to implement is building on the steps we've taken over the last six <laughs> months <laughs> የባይደን አስተዳደር በዚህ ዓመት አንድ ቢሊየን የክትባት ጠብታዎችን ለዓለም ለመለገስ ቃል የገባ ሲሆን ባይደን ሌሎች ባለጸጋ ሀገሮች የሚለግሱትን የክትባት መጠን እንዲጨምሩም ጠይቀዋል። ይህ ወረርሽኝ መቼ ያበቃል የሚለው የብዙዎች ጥያቄ ነው። የሕክምና ባለሙያዎችም በአንድነት የሚስማሙበት ትክክለኛው ምላሽ በየትኛውም ቦታ የሚኖሩ ሁሉም ሰዎች ቫይረሱን መከላከል ሲችሉ ነው የሚል ነው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ለዚህ ክፍል ቀዳሚ ለሆነው ቅንብር ወደ ደቡብ እናቀናለን። በደቡብ ክልል የሚገኙ የተለያዩ ዞኖች ከብቶቻቸው በድርቅ እየሞቱባቸው ለሚገኙ በኦሮሚያ ክልል ለቦረና ዞን አርብቶ አደሮች ድጋፍ እያደረጉ መሆናቸውን የዞኖቹ ባለሥልጣናት ለአሜሪካ ድምፅ ገለጡ። የጌዲዮ ዞን ገደብ ወረዳ አስተዳደር ከ10 ሺህ በላይ ከብቶችን ተቀብለው ድጋፍ እያደረጉና ግጦሽ መሬት ማሰማራታቸውም ተገልጠዋል። የቦረና ዞን ምክትል አስተዳዳሪ አቶ አብዲሰላም ዋርዮም ከ100 ሺህ በላይ ከብቶች በድርቅ መሞታቸውን ገልጠው ለተደረገው ድጋፍ ምስጋና አቅርበዋል። የዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል። በገዲኦ ዞን የገደብ ከተማ ከንቲባ አቶ ምሄሩ ተፈሪ ከቦርና ዞን የመጡ በሺዎች የሚቆጠሩ ከብቶችን ተቀብለ። በግጦሽ መሬት ላይ ማሰማራታቸውን አስታውቋል። ከብቶቹ በተለያየ ጊዜ ነው የመጡት። ኦልሞስት ከአንድ ወር በላይ ሆኗቸዋል። አንደኛ ግጦሽ መሬት አለን በቂ። ይህንን ከማህበረሰቡ ጋር በመነጋገር ያው በጎን የኛ የማህበረሰቡ ከብቶች የሚሉበት ተለይቶ ቀሪው ላይ እነሱ እንዲያሳርፏቸው አደረግን። ሌላው ደግሞ ጥበቃም ስለሚያስፈልጋቸው እንደኛም የአካባቢ ታጣቂዎች ተመድበው የተለየ ሌላ ጉዳት ደግሞ እንዳይደርስባቸው ጥበቃ እንድደረግ ያደርገናል። ግጦሹ እስካሁን አላለቀም። ጥሩ ደረጃ ላይ ናቸው። እያጋገሙ ነው ከብቶቹ። የዞኑ ህዝብ ሌላም ድጋፍ ለማድረግ ዝግጁ መሆናቸውን ገልጦልናልም ብለዋል። በሚያስፈልገን እኛንም ጠይቁ እያለን አሁን ማህበረሰቡ ካለን ነገር እናካፍላለን። ያው ኢትዮጵያዊነት እንግዲህ ለዚህም ጊዜ ነው። በመተሳሰብ የተደረገ ነው። የጋሞ ዞን አስተዳደር ደግሞ በቦርና ዞን በድርቅ ለተጎዱ ዜጎች ድጋፍ ያደረገ ሲሆን የተደረገውን ድጋፍ የዞኑ ዋና አስተዳዳሪ አቶ ብርሃኑ ዘውዴ ለአሜሪካ ድምፅ ተናግሯል። ነው ድጋፍ የከብቶች መኖ ነው በመጠን አንድ መቶ ዘጠና አምስት ቶን የሚመዝን በሀያ አምስት የጭነት መኪኖች ጭነን እንዳቸው ነው የወሰድነው። እጅግ ተመራጭ ለከብቶች ተስማሚ መኖ ነው ከዚሁ አዘጋጅተን ይዘን የሄድነው። በእርግጥ በዚህ የሚያቆም ብቻ ሳይሆን በቀጣይነትም አንድ አማራጭ አስበን ነበር፣ አልሆነልንም ማቆያ ከብቶችን ተቀብሎ ለማቆየት አቅደን አልተሳካልንም። ነገር ግን በቂ ሳር ስላለ በቂ መቅረብ የሚችል መኖ ስላለን በቀጣይነትም አቅም በፈቀደ እኛም ጭነን ለመውሰድ ከዚያም በጎ ፈቃደኛ ተሽከርካሪዎችን ካገኘን እና ሌሎችም ተሽከርካሪ የሚያስተባብሩ ካገኘን መኖውን ከዚህ አዘጋጅተን ለመላክ አቅደናል። ድጋፉ ከህዝብና ከዞኑ መንግስት መደረጉን የተናገሩት አቶ ብርሃኑ በቀጣይም የህዝቡን አብሮነት ለማጠናከር ተጠናክሮ ይቀጥላል ብሏል። ለዚህ ያነሳሳን እንግዲህ አንዱ መተሳሰብ ነው። በተለያየ መልክ ችግር በተለያየ አካባቢ ሲደርስ ተጋግዘን የተሻገርን መጥተናል። እንደ ሀገር ከጫፍ ጫፍ ስንተጋገዝ ቆይተናል። እናንተ ጭናችሁ ምን ነውን ይዛችሁ ስትሄዱ እዛ ያሉ አርብቶ አደሮች ምንድነው የተሰማቸው? በጣም በጣም እውነት ለማውራት ልብ የሚነካ ነበር። መኪኖቹ በቆሙባቸው መንገድ ላይ እንኳ ሳሩን አይቶ ሰው የሚሆነውን ሁኔታ ወይም መኖውን አይቶ የነበራቸውን ፊሊንግ ከዚያ ትንሽ የም ቢሆን መኪና ከቆመበት ወጭቆ ለእንስሳቶቻቸው ለመጣል ሲሞክሩ በጣም ልብ የሚነካ ነው። ቦታው ላይም ስንደርስ የነበረው አቀባበል ምን ያክል ለእኛ ቀላል የሚመስል እኛ በቀላሉ ለመደገፍ ይዘን ይሄድ ነው እዚያ ላለው ህብረተሰብ ምን ያክል ዋጋ እንዳለው ፊል እንድታደርግ ያንን እንድታስተውል የሚያደርግ ነበር። አባገዳዎች፣ የዞኑ ዋና አስተዳዳሪ እና ሌሎች ግብረ ኃይሎችን በጋራ ነው የተቀበሉ። ለእኛ ትንሽ የሚመስል ግን እዚያ የብዙ ከብቶችን የብዙ እንስሳቶችን የብዙ ሰውን ህይወቱ መመሰቃቀል ሊታደግ የሚችል እንደሆነ የሚገልጽ ነበር። በገዴ ኦዝጉን ገደብ ወረዳ ከብቶቻቸውን ካስጠለሉ ቁጥራቸው ከበዙ ከቦርና አርብቶ አደሮች ውስጥ አንዱ የሆኑት የዱቡልቅ ወረዳ ፊሎቢቃ ቀበሌ አርብቶ አደር አቶ ጎጂ ማልቻም ሁለት ሺህ ከብቶቻቸው ወረዳው እየተጠበቀ መሆናቸውን ዛሬ ለአሜሪካ ድምጽ ተናግሯል። በዞኑ የተከሰተው ድርቅ በዝናብ እጥረት የተፈጠረ መሆኑንም አቶ ጎጅ ገልጧል። ወደ ገደብ ከመጡ በኋላ የከብቶቻቸው ጤንነት መሻሻል ቢያሳይም የሕክምና አገልግሎትና የውሃ አቅርቦት እንደሚያስፈልጋቸውም ጠቁሟል። የቦረና ዞን አርብቶ አደሮች እየተደረገላቸው ያለው የመኖ ድጋፍ ከብቶቻቸው እንዳይሞቱባቸው በማድረጉ ደስተኛ መሆናቸውን ገልጠው ዘላቂ መፍትሄ የሚያስገኝ ሁሉን አቀፍ እርምጃ እንዲወሰድም ጠይቋል። የቦረና ዞን ምክትል አስተዳዳሪ አቶ አብዱሰላም ዋርዮም ድርቁ የተከሰተው ዞኑ በአመቱ ሁለት የሚያገኘው ዝናብ ባለመጣሉ ነው ብለዋል። ገናና የሀገያ ዝናብ የሚባል ነው። የገና ዝናብ የሚባለው የክረምት መጋቢት አስራ አምስት በኋላ የሚጠበቅ ዝናብ ነው። የሀገያ ዝናብ የሚባለው ደግሞ ከመስከረም አስራ አምስት ጀምሮ የሚዘንብ ዝናብ ነበረ ሰው እነዚህ ዝናቦች ፌል ስላደረጉ ዞኑ ኦልሬዲ ድርቁ ውስጥ ገብቷል። በዚሁ ምክንያት ከብቶች እየተጎዱ ነው ያሉት። በመንግስት በኩልም በተለያዩ ወገን ለወገን ተብሎ የተለያዩ ኤንጂዎችም ድጋፍ ሲያደርጉ ነበር የቆዩት አሁንም እያደረጉ ነው ያሉት የሚሉት ጀነራሊ ስናይ ከመቶ ስድስት ሺህ በላይ ከብቶች ሞቷል። የተለያዩ ድጋፎች ደግሞ ከኦሮሚያ ክልልም ከፌደራል መንግስትም ለህዝብ እየተደረገ ነው ያለው። በህዝብ በኩል እስካሁን የተነሳ በሽታም ወረራም ያለ ነገር የለም። በከብቶች በኩል ደግሞ መኖ አቅርቦት ላይ እንደ ችግር የሚታዩ ነገሮች አሉ። ከደቡብ ክልልእና ከሌሎች አካባቢዎች የሚደረገው ድጋፍ የህዝባችን ችግር እያቃልል ነው ሲሉ ተናግሯል። አርብቶ አደሩ በዚህ አካባቢ ታርም ውሃም ስለሌለ ወደ አገሯባች ዞኖች ወደ ጉጂ ወደ ዱግዳ ዳዋ ወረዳ መልካ ሶዳ ወረዳ ቡሌሆራ የሚባሉ ወረዳዎች ተጎዳኝቶ ነው ያለው። እንደውም ደቡብ ክልል አካባቢ ወደ ኮንሶ ወደ ቡርጂ፣ እንዲሁም ወደ ገዲዮ ዞን ገደብ አካባቢ ተጎዳኝቶ ነው ያሉ። እስካሁን እዚ አካባቢ ያለውም ማህበረሰብም የመንግስት መዋቅሮችም ከዚህ ተፈናቅሎ ወደዛ የሄዱትን ማህበረሰብ በደንብ እየተከባከቡ ያሉበት ነገር አለ ማለት ነው። በቦርና ዞን በተከሰተ ድርቅ አንድ መቶ ስድስት ሺህ ከብቶችና አንድ ሺህ አምስት መቶ የጋማ ከብቶች መሞታቸው የተገለጠ ሲሆን በቦርና ዞን ከ ስድስት ሚሊዮን በላይ የቤት እንስሳት እንደሚገኙ ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ተከታዩ ርዕስ እናልፋለንም። በሶማሌ ክልል በተከሰተው ድርቅ ሳቢያ የሞቱት እንስሳት ቁጥር ከ160 ሺህ በላይ መድረሱን ክልሉ አስታወቀ። ተጎጂዎችን ለመደገፍም ክልሉ ልዩ ልዩ ስራዎችን እየሰራ መሆኑን የገለጠ ሲሆን የአዲስ አበባና ድሬዳዋ ከተማ አስተዳደሮችም ለድርቁ ተጎጂዎች በገንዘብና በአይነት ድጋፍ ማድረጋቸው ተገልጧል። አዲስ ቸኮል ዝርዝር ዘገባ ይዟል። በያዝነው ዓመት መጀመሪያ መዝነብ ያለበት ዝናብ ባለመዝነቡ በሶማሌ ክልል የተከሰተው ድርቅ ከ160 ሺህ በላይ የቁም እንስሳትን ለሞት መዳረጉን የክልሉ መንግስት አስታወቀ። የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብድርቃድር ረሺድ ለአሜሪካ ድምፅ እንዳስታወቁት ባለፉት ጥቂት ሳምንታት ብቻ 140 ገደማ እንስሳት ሞተዋል ብለዋል። እስካሁን ባለን መረጃ ሁለት ነጥብ አራት ሚሊዮን ባለፈው ሰፊ አሴስሜንት ተሰርቶ ጉዳት መጠኑ ተካፋይ ወይ ተጋላጭ የሆኑት ማህበረሰብ ሁለት ነጥብ አራት ሚሊዮን መሆኑን ወይ ሁለት ሚሊዮን አራት መቶ ሺህ ህዝብ መሆኑን እንዳረጋገጥንን ይታወቃል። የእንስሳት ቁጥር እየጨመረ ነው ከጊዜ ወደ ጊዜ። ያው እንስሳቱን እንደ ሰውን የማዳን ያው ሰውና እንስሳን ማገናኘት ይከብዳል። እንስሳት በእንስሳት መኖ እና በውሃ እጦት እንስሳቱ እያለቀ ነው። መቶ አርባ ስድስት ሺህ አካባቢ የነበረው የእንስሳት ቁጥር ወደ መቶ ስልሳ ሺህ የተለያዩ እንስሳት እንዲሁም ፍየል፣ በጎች፣ ከብት የቀንድ ከብት፣ ጊማሌዎች ያለቁት እንስሳት እነዚህ ናቸው። በሀገሪቱ ሲካሄድ በነበረው ጦርነት ምክንያት ድርቁ ትኩረት ሳይሰጠው እንደቆየ የተናገሩት አቶ አብዱል ቃድር አሁን ግን ትኩረት ማግኘት እንደጀመረ እና የአዲስ አበባና ድሬዳዋ ከተማ አስተዳደሮችም ድጋፍ ማድረግ መጀመራቸውን ተናግረዋል። በዚሁ ሳምንት ውስጥ የተረከብነን የገንዘብም የእህል እርዳታም አለ። ድሬዳዋ ከትላንት ወዲያ አስር ሚሊየን ገንዘብ ለሶማሌ ክልል ድጋፍ መስጠቱ ይታወቃል። እንደዚሁም ዛሬ አዲስ አበባ ከተማ መስተዳደር በከንቲባ ክብርት ወይዘሮ አዳነች አቤቤ የሚመራውን የካቢኔና የአዲስ አበባ ከተማ መስተዳደር አመራሮች በመቶ ሚሊየን ብር የሚገመት የእህል እርዳታ እንደዚሁም ዘመናዊ ህል ከሩዝ፣ ሱካር፣ ወተት ኒዶ ወተት ማለት ነው ቴኒር ለማህበረሰቡ ጥሩ ፕሮቲን፣ ኤነርጂ የሚሰጥ ምግብ ነው። ያው እነዚህ የበሰለ ምግብ ነው ለማለትም ይቻላል። መቶ ሚሊዮን የሚገመት የሚተመን ምግብ አቅርቦልናል፣ ተረክበናል። ክልሉ ድርቅ ያስከትለውን አደጋ ለመቀነስ እያንዳንዳቸው ከአስር እስከ ሀያ ሚሊዮን ብር ዋጋ ያላቸውና ከሁለት መቶ እስከ ሶስት መቶ ሜትር ጥልቀት ያላቸው ጉድጓዶችን በመቆፈር ውሃ ለማውጣት ጥረት እየተደረገ መሆኑንም አቶ አብዱልቃድር ተናግረዋል። በውሃ ቢሮ ምን እየተሞከረ ነው? አንድ ጉድጓድ ውሃ ለማውጣት ከሁለት ሳምንት እስከ ሶስት ሳምንት አካባቢ ጊዜ ይፈጃል። ወጪው ከፍተኛ ነው። አንድ ጉድጓድ ለማውጣት ምናልባት ከአስር እስከ ሀያ ሚሊየን ባለው ገንዘብ ነው አንድ ጉድጓድ ተግባራዊ የምናደርገው በአንዴ በዚህ አነስተኛ በጀት ብዙ ጉድጓድ እንቆፍራለን ማለት ሳይሆን፣ አንዳንድ ቦታዎች ግዴታ ሲሆንብን አዳዲስ ጉድጋዳዎችን እየቆፈረን ተግባራዊ እያደረግንን እንገኛለን። ስለዚህ ጥሩ ጊዜ ላይ ነው ያለ ነው። አሁን ተስፋ ጥሩ ተስፋ አለን። ዘንድሮ አዳዲስ የተቆፈሩ አሉ? አዎ እስከ ሀያ ሁለት ጉድጋዶች ተቆፍሯል። አሁን በዚህ ዓመት ከሀያ ሁለት ጉድጋዶች ተቆፍሮ አገልግሎት እየሰጡ ይገኛሉ። በጀት ብኖር ኖሮ የበለጠን ማቴሪያልም ስላለ የበለጠ የሚቆፈር ይቻል ነበር። በዛሬው ዕለት በከንቲባ አዳነች አቤቤ የተመረው የአዲስ አበባ ከተማ አስተዳደር ልኡካን ቡድን ድጋፍ ባደረገበት ወቅት ንግግር ያደረጉት የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፋ መሀመድ የክልሉ መንግስት በሰባስምንት ወረዳዎች ውሃ እያቀረበ መሆኑንና የዝናብ ውሃን ለማቆር የሚያስችሉ ግንባታዎችም እየተከናወኑ መሆናቸውን ተናግረዋል። ግማሹ ከውሃ ከዝናብ አለመኖር ጋር የተያያዘ ነው የችግሩ መነሻ ግማሹ ደግሞ ከህዝባችን አኗኗር የተቀየረ መምጣት ጋር ነው። ስለዚህ በአጭር ጊዜ በመካከለኛና በረጅም ጊዜ ተይዞ እቅድ ወጥቶ ይሄ ቨልነራብሊቲ ወይም ይሄ ተጋላጭነት የሚቀረፍበት መንገድ መፈለግ አለብን በሚል ክልሉ እየሰራ ይገኛል። በአሁኑ ሰዓት ያለው የውሃ እጥረት፣ የምግብ እጥረትና የመኖ እጥረት ነው ያለው። ሶስቱ ናቸው በዋናነት የምላሽ ኦብጀክቲቭ አድርገን ያዝነው። እኛ በተቻለ መጠን የሰው ህይወት በድርቅ እና በውሃ ይቶት እና በምግብ ቶት እንዳይቀረፍ ግን በዘላቂነት እንደዚህ ነገሮችን ለመፍታት አንደኛ በተለያዩ ቦታዎች የዝናብ ውሃን ለመያዝ ለማቆር መስራት አለብን፣ በሚል በዚህ ዓመትም ወደ አስር የሚሆኑ ግድቦች እየሰራን እንገኛለን። ለዘንድሮ ባይደርሱ ለሚቀጥለው ዝናብ እንዲደርሱልን በማሰብ ነው። በአሁኑ ሰዓት ግን የውሃ አቅርቦት ሰባ ስምንት ወረዳዎች የውሃ እያቀርብ እንገኛለን። መንግስት እያቀረበ ያለው የሶማሌ ክልል ከራሱ አቅም ባሻገር የክልሉን ባለሀብቶችና በውጭ የሚኖሩ የክልሉን ተወላጆች በማስተባበር ለተጎጂዎች ድጋፍ እንዲደርስ እያስተባበረ መሆኑንም አቶ አብድርቃድር አስታውቀዋል። ከድሬዳዋና አዲስ አበባ ከተሞች ባሻገር ሌሎች ክልሎችም ተመሳሳይ ድጋፍ ያደርጋሉ ብለው እንደሚጠብቁ የተናገሩት አቶ አብዱርቃድር የፌዴራል መንግስቱም የሚጠበቅበትን ድጋፍ ለማድረግ እንቅስቃሴ ላይ መሆኑንና ድጋፉም እስከሚቀጥለው ሳምንት ይደርሳል ብለው እንደሚያምኑ ይገልጸዋል። በሶማሌ ክልል ካሉ 11 ዞኖች ዘጠኙ በድርቅ የተጎዱ ሲሆን ጥቅምት ዝናብ ድርቅ ሳይከሰትበት ወደ ቅረው የፋፈን ዞን ከተለያዩ ዞኖች በርካታ አርብቶ አደሮች እንስሶቻቸውን ይዘው የተሰደዱ መሆናቸውን ባለፈው መዘገባችን ይታወሳል። በሶማሌ ክልልና ጉራባች አካባቢዎች ዋነኛው የዝናብ ወቅት ሚያዝያና ግንቦት ላይ የሚዘንበው በሶማለኛ አጠራሩ ጉ ወይም የበልግ ዝናብ ሲሆን ለዘንድሮ ድርቅ ተቀዳሚ መንስኤ የሆነው ደግሞ ጥቅምት ላይ የሚዘንበው ዴር የተባለ ዝናብ ባለመዝነቡ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ ርዕስ ደግሞ ወደ ምዕራብ ኢትዮጵያ ቤንሻንጉል ይወስደናል። በቤንሻንጉል ጉሙዝ የኮቪድ-19 ወረርሽኝ የተስፋፋ በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ተገለጠ። የክልሉ ጤና ቢሮ እንዳስታወቀው በተለይ ካለፉት ጥቂት ሳምንታት ወዲህ የወረርሽኙ ስርጭት በስፋት እየጨመረ ነው። ከወራት በፊት ምርመራ ከሚደረግላቸው መካከል ከአምስት በመቶ የማይበልጡ ሰዎች ለቫይረስ ተጋልጠው ይገኙ እንደነበር ተጠቁሞ፣ አሁን ግን ይህ አሃዝ ከ20 እስከ 30 በመቶ መድረሱን የጤና ቢሮ የህዝብ ግንኙነት ኃላፊ አቶ ዋቾ ዋቅብልቾ አስታውቀዋል። መልካ ዝርዝሩን ይዘዋል። በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ነዋሪ የሆነው ወጣት አዩብ ያህያ ከአንድ ወር ወዲህ እርሱን ጨምሮ ሌሎችም ሰዎች ጉንፋን በሚመስል በሽታ ተይዘው እንደነበር ተናግሯል። እንደ ጉንፋን አስመስሎ በአሁኑ ሰዓት ላይ በጣም ብዙ ሰዎችን አጥቅቶ ነው ያለው። ሆኖም ግን የሆነ ደረቅ ሳለ አስመስሎ ትኩሳትም፣ የተለያዩ ነገሮች ኢቨን እኔ ራሱ አጋጥሞኝ ነበር ሆኖም ግን በ ቤት ውስጥ ባህላዊ በሆነ ነገር በመመገብ ነው ይህን ለፈወስ የቻልኩት። ሆኖም ግን በአሁኑ ሰዓት ላይ በከተማችን ላይ በጣም በስፋት አለ። ብዙ ሰው አልታመምኩም የሚል ሰው የለም። በጣም በሰፊው ተዳርሶ ነው ያለው ይሄ በሽታ። የኮቪድ አስራ ዘጠኝን በተመለከተ በህብረተሰቡ ዘንድ ከፍተኛ መዘናጋት እንዳለ ማስተዋሉን ይናገራል ወጣታዩ። አሁን ላይ እንኳን የበፊት ጥንቃቄ ምንም የለም ማለት ይቻላል። በከፊሉ የተወሰነ ቦታዎች ላይ ቢኖርም ማጆሪቲ ግን ምንም አይነት ጥንቃቄ በአሁኑ ሰዓት ላይ የለም። ሰዎችም በዛው ልክ ሌላ በሽታ ነው ብሎ ከመጠንቀቅ ይልቅ ኖርማል፣ ትንሽ ጉንፋን ነው እያሉ ነው ያሉት። በዚህ አጋጣሚ ማህበረሰቡ ቅድመ ጥንቃቄ እንዲያደርግ መክራሉ ማለት ነው። የቤኒሻንጉል ጉሙዝ ጤና ቢሮ የህዝብ ግንኙነት ኃላፊ አቶ ዋጮ አቅቡልቾ ከወራት በፊት ምርመራ ከሚደረግላቸው መካከል ከአምስት በመቶ የማይበልጡ ሰዎች በኮቪድ አስራ ዘጠኝ ሲያዙ እንደነበር ጠቁመው ከጥቂት ሳምንታት ወዲህ ግን ይሄ አሃዝ ማሻቀቡን ተናግረዋል። በምሳሌም ያስረዳሉ። እንደ ሀገር የተከሰቱ የዚህ የኮቪድ አስራ ዘጠኝ የመጨመሩ ሁኔታ በክልላችንም በተመሳሳይ መልኩ እየጨመረ ነው የሚገኘው። እንግዲህ ቀደም ሲል ከነበሩት ሳምንታት ስናይ አሁን ያለው በቫይረሱ የመያዝ ሁኔታ የምርመራ ውጤቶቹን እንደሚያመለክቱት በየቀኑ ናሙናን ከሚወሰደው ወደ ሀያ ፐርሰንት ሰላሳ ፐርሰንት ይሆናል ፖዚቲቭ የመሆን ነገር አለ። ላብነት እንኳን ብናነሳ ከዛሬ አንድ ቀን በፊት አሁን በክልሉ ለሁለት መቶ አርባ ሶስት ሰዎች በተደረገ የላቦራቶሪ ምርመራ ስልሳ ስምንት ሰዎች ላይ እንግዲህ የኮቪድ ቫይረስ ተገኝተዋል። ኃላፊው በክልሉ ያለውን የኮቪድ አስራ ዘጠኝ ስርጭት ሁኔታም አብራርተዋል። እስካሁን ስልሳ አንድ ሺ ሰባት መቶ አርባ ስድስት የላቦራቶሪ ምርመራ ተደርጎ አራት ሺ ሰባት መቶ ሰባ አራት ሰዎች በቫይረሱ ተይዘዋል። አራት ሺህ አንድ መቶ ሰላሳ ሰባቱ ሆም አይዞሌሽን እና በጤና ተቋማት ላይ በተደረገላቸው ህክምና አገግሞ ወደ ህብረተሰቡ የተቀላቀሉ ናቸው እስከ ትናንት ማለት ነው። እና አምስት መቶ ዘጠና ሰባት ሰዎች በቤት ላይ ህክምናቸውን እየወሰዱ ነው ያሉት። በክልሉ አጠቃላይ ኮቪድ ከተከሰተበት ጊዜ ጀምሮ አርባ ሰዎች ናቸው ህይወታቸው ያለፈው። አሁን ባለው ሁኔታ ላይ ጽኑ ደረጃ ላይ የለም። ኃላፊው በክልሉ የወረርሽኙ ስርጭት የጨመረበትን ምክንያት ሲያስረዱ ይህም ሊሆን የቻለው ይሄ ከተከሰተው ጉንፋን መሰል ወረርሽኝ ጋር ተያይዞ ህብረተሰቡ ጋር ያለው እነዚህ የጥንቃቄ መመሪያዎችን ካለመተግበር ጉንፋን ነው ብሎ ሌሎች ሌሎች ነገሮችን ከመጠቀም ጋር ተያይዞ ወረርሽኙ እየጨመረ ነው የሚገኘው። ይሄ ወረርሽኙ እየጨመረ መገኘቱን የሚያመለክተው ደግሞ ወደ ጤና ተቋማት ለመሰል ሕክምናዎች ሂዶ ናሙና የሚሰጡ ሰዎች የፖዚቲቪቲ ሬታቸው እየጨመረ ስለሆነ እየጨመረ ነው የሚገኘው። ወረርሽኙ እንዳይባባስም የጤና ቢሮ ከባለድርሻ አካላት ጋር በመተባበር እየሰራ መሆኑን አቶ ዋጮ ገልጸዋል። እንግዲህ ይህንን ለመከላከል አንደኛው የምንሰራው ስራ የህብረተሰቡን ግንዛቤ የማዳበር ስራዎችን ነው የምንሰራው። ሌላው በክልሉ ጤና ጥበቃ ቢሮ ኃላፊ አሁናዊ የኮቪድ አስራ ዘጠኝ ሁኔታ እና ህብረተሰቡ ምን ማድረግ አለበት የሚል ለክልሉ በሚገኙ ሚዲያዎች መግለጫ አሰጥተናል። የህብረተሰቡ ግንዛቤ መዳበር ስላለበት በአሶሳ ዞን ስር በሚገኙ ስምንት ወረዳዎች ላይ ህብረተሰቡ በሚሰማቸው ቋንቋዎች መልዕክቶችን አዘጋጅተን በኦዲዮ ባን የቅስቀሳ ስራ እየተሰራ ነው የሚገኘው። ከበሽታው ዳሳሳና ቅኝት አንጻር ለሁሉም ጤና ተቋማት የናሙና ምርመራ ማጠናከር እንዳለባቸው፣ ህብረተሰቡ ከመዘናጋት ወጥቶ የጥንቃቄ መመሪያዎችን ተግባራዊ በማድረግ ወደ ጤና ተቋማት እየሄደ የሚሰጡ የኮቪድ አስራ ዘጠኝ ክትባቶችን እየወሰደ ራሱንና ህብረተሰቡን መጠበቅ እንዳለበት አተኩረን እየሰራ ሰራን ነው የምንገኘው። የኢትዮጵያ ጤና ሚኒስቴር በየዕለቱ በሚያወጣው የኮሮና ቫይረስ መግለጫ መሰረት የዛሬን መረጃ ሳይጨምር ትናንት በ24 ሰዓታት ውስጥ 1861 የላብራቶሪ ናሙናዎች ላይ ምርመራ ተደርጎ 2269 ሰዎች ለኮቪድ-19 መጋለጣቸው ተረጋግጧል። በአጠቃላይ በኢትዮጵያ እስካሁን ለቫይረሱ የተጋለጡ ሰዎች ቁጥር 45997 ደርሷል። እስከ ትናንት ድረስ 443 ሰዎች በጽኑ የታመሙ ሲሆን ሲሆን እስካሁን 7090 ሰዎች በቫይረሱ ሕይወታቸውን አጥተዋል። ከ10 ሚሊዮን 958 ሺህ ሰዎች በላይ ደግሞ ክትባቱን እንደወሰዱ እስከ ትናንት የነበረው ዕለታዊ የጤና ሚኒስቴር መረጃ ያሳያል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ዓርብ ምሽት ስርጭታችንን ነው። ለምሽቱ የመጨረሻ ያደረግነው ርዕስ ደግሞ ወዲህ ወደ ኒውዮርክ ይመልሰናል። በኒውዮርክ ከተማ ብሮንክስ ተብሎ በሚጠራው ስፍራ በርከት ያሉ የጋምቢያ ተወላጆች የሚኖሩበት ህንፃ መቃጠሉን ተከትሎ ወደ ሀያ የሚደርሱ ሰዎች ህይወታቸውን አጥተዋል። ይህ አሳዛኝ አደጋ ከተከሰተም በኋላ በከተማይቱ የሚኖሩ አፍሪካውያን ማህበረሰቦች የተለያዩ ድጋፎችን ለማድረግ ጥረት ጀምረዋል። አፍሪካውያን በአንድነት ስለተሰኘው ማህበረሰብ እንቅስቃሴ ባልደረባችን ጃክሰን ሙቫንጋን ያሰናዳውን ሀብታሙ ስዩም እንዲህ ያቀርበዋል። እሁድ ለት ነበረ። በኒውዮርክ ከተማ ብሮንዝ ክፍለ ከተማ የሚገኘው ባለ 19 ፎቅ የመኖሪያ ህንፃ በእሳት የተያያዘው። በህንፃው የማሞቂያ ስርዓት እክል ምክንያት እንደተቀሰቀሰ የተነገረው እሳት የ17 ሰዎችን ህይወት ቀጥፏል። አብዛኞቹ ሟቾች ትውልድ አፍሪካውያን ናቸው። ስፍራው አፍሪካውያን በብዛት የሚኖሩበት ቀጠና ነው። ሮበርት አጊማን የአፍሪካ ማህበረሰቦች አንድነት የተሰኘ ተቋም የኒውዮርክ ኃላፊ ናቸው። The African community በብሮንዝ የሚገኘው የአፍሪካ ማህበረሰብ ጠንካራ፣ ንቁና በአህጉሩ ከሚገኙ በርካታ ሀገራት የተውጣጣ ነው። የጋምቢያ ናይጄሪያ፣ የጋና፣ የሴኔጋል፣ የአይቮሪ ኮስትና የሌሎች ማህበረሰብ አባላትም በዚህ ይኖራሉ። ይበልጡኑ የሚታወቀው ግን የበርካታ ምዕራብ አፍሪካውያን መኖሪያነቱ ቢሆንም ከሌሎች ሀገራት የመጡ ማህበረሰቦችም መኖሪያ መሆኑን ማጤን አስፈላጊ ነው። በዚህ የሚኖሩ አፍሪካውያንን በብዛት የሚገኙ ናይጄሪያውያንን በመመልከት ስፍራው የአፍሪካውያን ብቻ አድርጎ የመቆጠር ነገር ቢኖርም ሌሎች ሀገራትና ማህበረሰቦችን የሚወክሉ በርካታ ሰዎችም በዚህ ስፍራ ይኖራሉ ነው ያሉት። በአደጋው ህይወታቸውን ካጡት ነዋሪዎች መካከል አብዛኛዎቹ ከምዕራባዊት ሀገር ጋምቢያ የመጡ ናቸው። ሮበርት አጌማን ግዙፉ ትዊን ፓርክ ኖርዝ ዌስት ቀጠና አራት ህንፃ በርካታ ጋምቢያውያን ይኖሩበት እንደነበረ ያስታውሳሉ። ጋምቢያኑ ወዳጅ ዘመዶቻቸውን በማምጣት በስፍራው ይኖሩ እንደነበረ፣ ራሳቸውን ሲችሉ ደግሞ በህንፃ የሚገኙ ሌሎች ክፍሎችን ተከራይተው ኑሯቸውን የሚቀጥሉ መኖራቸውን ጠቅሰው ቀስ በቀስ ህንፃው ጋምቢያውያን የበረከቱበት እንደነበረ ለአሜሪካ ድምፅ ተናግረዋል። ቃጠሎው ከ30 በሚልቁት ላይ ለሕይወት አስጊ የሆነ ጉዳት ትቷል። በርካቶች ድጋፍ እንዲሹም ተገደዋል። ሮበርት አጊማን ተቋማቸው እያደረገው ስላለው ድጋፍ ይህንን ተናግረዋል። we as African communities together, we are working with some of the other organizations እኛ እንደ አፍሪካውያን ማህበረሰብ ተቋም ከሌሎች ጋር አብረን እየሰራ እንገኛለን። ከጋምቢያ ማህበረሰብ ጋር በቀጥታ አልተገናኘንም፣ ነገር ግን በርከት ያሉ ጥረቶችን በማስተባበር ረገድ ድጋፋችንን ለመስጠት ተሰናድተናል። እንዲህ ያለ አሳዛኝ ክስተት በአንድ ተቋም ትከሻ ላይ ብቻ መውደቅ የለበትም። የሁላችንንም ርብርብ ይጠይቃል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት በየቀኑ ከምሽት 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድኳቸው አሉላ ከበደ ከአቀናባሪያች ኤልያስ አስማር እና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ቅዳሜ ከምሽት 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።